በመጀመሪያ ለትብብራችሁ በጣም እናመሰግናለን፣ ለጊዜያችሁና ለትብብራችሁ። እናስቲ ራሳችሁን አስተዋውቁ። በአቶ መሀሪ ልጀምር። መሀሪ ዮሀንስ እባላለሁ በመቀለ ዩኒቨርሲቲ የፖለቲካል ሳይንስ እና ስትራቴጂ ጥናቶች መምህር ነኝ። አቶ አስፋው ገዳሙ። አስፋው ገዳሙ እባላለሁ። አዲስ አበባ ነው የምኖረው። ለኢትዮ ቴሌኮም እየሰራሁ ነው። እሺ። አቶ አማኑኤል ገብረ ትንሳኤ። አማኑኤል ገብረ ትንሳኤ እባላለሁ በትግራይ ክልል መቀሌ ከተማ በካዛ ካፒታል ጉድስ ፋይናንስ የልጅን ኩባንያ ነው እዛ ነው የሚሰራው። እሺ በእድገትና ትራንስፎርሜሽን በወጡት እቅዶች መሰረት በመላ ሀገሪቱ እንዲሁም ትግራይን አቅፎ የወጡ እቅዶች ነበሩ። ግን እነዚ እቅዶች እስካሁን ባለው ጊዜ በተግባር አልዋሉም። በዛም ላይ የተሰረዙ የተሰረዙና የታጠፉም አሉ የሚል ቅሬታ አይሰማል እና በመጀመሪያ ደረጃ ከዚህ በፊት እቅድ ላይ ወጥተው በተግባር ላይ ያልዋሉ ወይም የተሰረዙ ከምትሏቸው ስ ብንጀምር፣ በአቶ መሀሪ ልጀምር። በዋናነት የእድገትና ትራንስፎርሜሽን ፕላን ምንድን ነው የሚለውን ሀሳብ እኔና እዛ ላይ ወደ ኢንዱስትሪያላይዜሽን የሚደረገውን ሽግግር መጀመሪያ ፖይንት ነው። ከዚህ በፊት የነበረውን የእድገት አቅጣጫዎችን ተሻሽሎ በተለይ ደግሞ በኢንዳስትሪያላይዜሽን ፎከስ ያደረገ ትግበራ እንዲካሄድ የሚል ነው። ከዚህ አንጻር ስናየው ትግራይ በኢንዱስትሪያላይዜሽን እየሄደችበት ያለውን ፍጥነት ምን ይመስላል? በሀገር ደረጃ በተለይ መንግስት የያዛቸው ትላልቅ ፕሮጀክቶች ነበሩ፣ እንደነ የስኳር ፋብሪካዎች የመሳሰሉ ማለት ነው እና ከእነዚህ አሁን በትግራይ አንድ አለ በወልቃይት አካባቢ ያለው ስኳር ፋብሪካ ስናየው፣ ሌሎቹ በተለያዩ ሀገራችን ክፍሎች የነበሩት የስኳር ፋብሪካዎች አንዳንዶቹ አልቀዋል፣ አንዳንዶቹ ደግሞ ኦልሞስት ወደ ማለቃቸው እየተጠጉ ያለበት ሁኔታ ሲኖር፣ በትግራይ ግን ያ ስኳር ፋብሪካ በጣም ዝቅተኛ ፐርፎርማንስ ያለው እንደው አንዳንድ ጊዜ በጀት እጥረት የለም ፕሮጀክት ፊዚቢሊቲ የለውም ምናምን የሚሉት ነገሮችን እንደ ምክንያት እየቀረቡ በጣም የተጓተተበት ከሌሎች አንጻር ሲታይ ነው። ከዛ አንጻር በአዲስ አበባ፣ በመሀል ሀገር፣ በደቡብ አንዳንድ አካባቢዎች እና በአዲስ አበባ ዙሪያ ያሉ በአማራ ክልልም እንደነ ባህር ዳር ያሉ ማን ነው ደብረ ብርሃን ያሉ አካባቢዎች ስንሄድ ብዙ የኢንዱስትሪ መስፋፋቶች ሲሄዱ የመንግስትም የፕራይቬት ኢንቨስትመንት፣ የውጭ ዳይሬክት ኢንቨስትመንት አንጻር ስናየው ከትግራይ አንጻር ሳወዳድረው ጥሩ እንቅስቃሴዎች ጥሩ ህዝብ ሲኖሩ ትግራይ ግን የተጓተተበት በኢንዱስትሪያላይዜሽን ጉዞ፣ እንደው ዳታዎች ለማየት ሞክሮ የነበረ በአንድ ወቅት ትግራይ በኢንዱስትሪያላይዜሽን እድገት ትመራ ነበረ። በተለይ ማኑፋክቸሪንግ ሴክተር ላይ ይሄ በተለይ እነዚህ የትም ትላልቅ ተቋማትን ሲመሰሩት በነበረበት ጊዜ ነው። ደን ከዚህ አንጻር ሲታይ አሁን ዲክላይኒንግ ስቴጅ ነው ያለው የትግራይ የማሽቆልቆል በሌላ አካባቢዎች የመበለጥ ተንደንሲዎች አሉ እና ከዚህ አንጻር ስናየው ነው ኢንዱስትሪያላይዜሽን በትግራይ ቀዝቃዛ ነው። ስለዚህ እድገት እድገትና ትራንስፎርሜሽን እቅድ አንደኛው፣ ሁለተኛ እንደዚህ እያለ የሚቀጥለውን ትረንድ ሲታይ ትግራይ ወደ ኋላ የመቅረት ተንደንስ ያለ ብለን ነው የምንገመግመው። መለ የፓስታ የማኮረማሚ ይመስሉ በጣም አናሳ የሚባሉት ኢንዱስትሪዎች ናቸው ነው ን የውጭ ዳይሬክት ኢንቨስትመንት ደግሞ እስካሁን እኔ በማንፋክቸሪንግ ሴክተር የገባ ስራ የጀመረ ያለው ያሉት ቬሎሲቲ የሚባለው የጨርቃጨርቅ ፋብሪካ መሶሽንቱ ፋብሪካ አካባቢ አለ። ካልሆነ ስጠቀል ሌሎቹ በቅር አለ ይመጣል ይባላል፣ ግን እስካሁን ይሄ ነው የምትለው የውጭ ዳይሬክት ኢንቨስትመንት ትግራይ ላይ መምጣት አልቻለም ነው በተለይ በማኑፋክቸሪንግ ሴክተር በኢንዱስትሪያላይዜሽኑ ማለት ነው። አሁን ደግሞ እንግዲህ ወደ አቶ አስፋው ገዳሙ ልሂድና አቶ መሀሪ ከተናገሩት ሌላ ለየት ያለ ካለ የሚጨመር የሚቀነስ ካለ። አመሰግናለሁ። አንድ መስተካከል ያለበት ያለ ይመስለኛል። እስካሁን ድረስ በጂቲፒ ከተያዙት ስኳር ኮርፖሬሽን ፕሮጀክቶች ለፍጻሜ የደረሰ ፋብሪካ የለም። በሁለት ሺ ሶስት ተጀምረው በሁለት ሺ ሰባት እንዲያልቁ ነበረ በእቅዱ መሰረት የተያዘው እንደም በሁለት ሺ ሰባት አንድ ነጥብ ሁለት ቢሊዮን የአሜሪካን ዶላር ገቢ ያስገኛሉ ተብሎ ነበረ የታሰበው፣ እና እስካሁን አንዳቸውንም ለፍጻሜ አልደረሱም አንዳቸውንም አልተመረቁም። ማለት ነው። ስራ ላይ አልጀመሩም። በትግራይ ላይ ያለው የወልቃይ ስኳር ፋብሪካ ተመሳሳይ ነው። እንደዛ ነው። ትግራይ ላይ ፋብሪካዎች የሉም። ከመሀል ሀገር ጋር ይወዳደር የሚባለው ነገር እውነት ነው። በተለይ ከዘጠና ሶስት በኋላ ከህወሓት ክፍፍል በኋላ በትግራይ ላይ የኢንዱስትሪ ግንባታ በጣም ሙሉ በሙሉ ኦልሞስት ሙሉ በሙሉ በሚባል መልኩ አሁን መመር መሀሪ ከጠቀሷቸው አንድ ሶስት ፋብሪካዎች በስተቀር የተገነባ ፋብሪካ የለም። እነዛ የትምህርት ፋብሪካዎች ብቻ ናቸው እንጂ በህዋ ደረጃ ሳይሆን በመንግስት ደረጃ ተገነቡ የሚባሉት ፋብሪካዎች የሉም። ምክንያቱም አለው በተለይ ከዘጠና ሰባት ከዓመተ ምሕረት ወዲህ፣ ከምርጫ ወዲህ መንግስት ሆን ብሎ በመሀል ሀገር ላይ ትኩረትን አድርገዋል። ምክንያቱም በተለይ በአዲስ አበባ ላይ የሚታዩ መራጭ ህዝቡን የሚያማልሉ እና የሚታዩ ፕሮጀክቶች ለምሳሌ እንደነ ቀላል የባቡር መስመር ዝርጋታው ማየት እንችላለን። እዛ ጎተራ ያለው ማሰላጫ ማየት እንችላለን። በምርጫ በመጣ ቁጥር በቴሌቪዥን የሚታየው ማለት ነው። ከመሀል ሀገር ጋር ማወዳደር በተለይም ከአዲስ አበባ እንግዲህ ከባድ ይሆናል። አዲስ አበባ ዋና መዲና ናት፣ ሰፊ ከተማ ናት፣ የሰው ብዛትም በጣም ብዙ ነው እና የግድ ማሟላት ያለባቸው ነገሮች ይኖራሉ። በመቀሌ የሚደረግ እና አዲስ አበባ የሚደረግ አንድ ሊሆን አይችልም። መቼም አንድ ይሁን ለማለት ፈልጌ ሳይሆን ተማጣጣኝነት የለውም ነው ኦልሞስት ትኩረቱን ወደ መሀል ሀገር ወደ እነ ሀዋሳ፣ ባህር ዳር እንዲሁም እንደ እነ ደብረ ብርሃን የመሳሰሉትን ፎከስ እያደረገ ነው። ምክንያቱም ደግሞ እዛ አካባቢ እነዚህ የተጠሩት አሁን የጠራቸው አካባቢዎች መንግስቱን ቻሌንጅ ያደርጋሉ። ተቃዋሚዎች ቻሌንጅ ያደርጉታል። ሚዲያው በተወሰነ አቅሙ ቢሆንም ቻሌንጅ ያደርገዋል መንግስትን። ብቻ በተለያዩ ምክንያቶች መንግስት የህዝቡ ጩኸት ለማርገብ ወይም ለማቀዛቀዝ እዛ ላይ ተግቶ ይሰራል ለማለት ይቻላል። እንግዲህ ከዛ ጋር ተያይዞ አሁን ወደ አቶ አማኒ ልሄድ እና ተያይዞ የሚነሳል የባቡር ሀዲድ ጉዳይ ከመቀለ ሽረ፣ ሑመራ፣ ሱዳን ሊሄድ ታስቦ የነበረው በእቅድ ወጥቶ የነበረው ሌላው ደግሞ በወልዲያ በኩል የሚያልፈው ተቋርጧል፣ ተሰርዟል ይባላል እና ይህን በሚመለከት ደግሞ እንግዲህ ቢያብራሩልን እሺ፣ አመሰግናለሁ። ይሄ ስለ ጂቲፒ በምናወራበት ጊዜ መጀመሪያ ጂቲፒ ዋን በምንይዝበት ጊዜ እንደ ሀገር በጣም ማክሲማም መያዝ የምንችለውን ነገር መያዝ ያለብን ብሎ መንግሥት ያዘ ማለት ነው። ምክንያቱም የማስፈጸም አቅማችን ለማወቅም ማክሲማም መያዝ የምንችለው መያዝ አለብን ብሎ አሁን በባቡር ታየ ነው በጣም ትልቅ እቅድ ነበረ የተያዘው ወደ ሁለት ሺ አራት መቶ ሀያ ምናምን የሚሆን ኪሎ ሜትር ማለት ነው፣ በባቡር ይሄ ኦልሞስት የህዳሴ ግድባችን ህዳሴ ነው የምናውቀው፣ አራት እጥፍ በጀት የሚጠይቅ ማለት ነው፣ ሶስት መቶ ሰላሳ ምናምን ቢሊዮን። ህዳሴ ግድብ ራሱ በስድስት ዓመት ሊሰራ ተብሎ ወደዚህ ጂት ፊቱ እንደሚሸል እንደሚሸጋገር ታውቆ የተያዘ ነው። ሰው ምን ለማለት ነው የያዝናቸው በስኳርም አስር የስኳር ፕሮጀክቶች ይዘናል በጣም ብዙ በመንገድ ስራ በትምህርት የዩኒቨርስቲዎችን ግንባታ በተለያዩ በኢንዱስትሪ ፓርኮች የተያዙት እቅዶች በምናያቸው ጊዜ በጣም ትላልቅ ናቸው ስለዚህ አሁን እየሰራን አቅማችንን እየፈተንን እየሞከርን ችግሮቻችን እየገመገምን እያስተካክልን እንሄዳለን እየተማርንም እንሄዳለን ከውጭም ከራሳችንም እየተማር እንሄዳለን በሚል እሳቤ ነበር ጂቲፒ ዋን የተያዘው ከዚህ አኳያ በምናይበት ጊዜ የባቡር እንደተባለው በአፈጻጸም ላይ ችግሮች አሉ። ዋነኛው ችግር ያው የገንዘብ ነው። እንደምናውቀው የህዳሴ ግድብ ሰማንያ ቢሊዮን ነው፣ ያኛው ወደ የእሱ አራት እጥፍ ነው፣ አራት መቶ ሰላሳ ቢሊዮን ከባቢ ነው። ስለዚህ የስኳሩ ፕሮጀክትን በምናይበት ጊዜ አስር ፕሮጀክቶች ነው የተያዙ፣ እነዚህም በቢሊዮኖች የሚቆጠር ብር ነው የሚጠይቁት። አሁን እነሱ እንደተባለው ችግሮች ነበሩ እንደተባለው ገና በአፈጻጸም ሂደት ላይ ነው ያሉት። ስለዚህ አሁን እነሱም እየተገመገመ ያው ማስተካከያ የሚያስፈልጋቸው ማስተካከያ እየተደረገ እየተሰሩ እንዳለ ነው። ከባቡር ጋር እንዳየ ነው የተሰረዘ ፕሮጀክት የለም። ባለፈው ክቡር ጠቅላይ ሚኒስትር አድዋ ላይ መጥተው በተናገሩት ነው ብዙ ሰው የተናገረው። ስለዚህ የተሰረዘ ፕሮጀክት የለም። ምክንያቱም ያቀድነው ወደ ሁለት ሺህ አራት መቶ ሰላሳ የሚሆን ኪሎ ሜትር ለመስራት ነበር። የተፈጸመ ፕሮጀክት ግን አልነበረ። አሁን የተፈጸመ ካየነው የአዲስ አበባ ሰላሳ አራት ኪሎ ሜትር ና ይሄ ከጅቡቲ አዲስ አበባ ያለው ነው የተፈጸመው። ሌሎች ግን በሂደት ነው። የጂቲፒ ዋን አልጨረስ ነው። ከመቀሌ ወደ ሽሬ የነበረው በሁለተኛው ፌዝ ነው። በዚህ ሁለት ሺ አራት መቶ ኪሎ ሜትር ውስጥ ሳይሆን በሌላ ገና ከዛ ውጭ፣ በዛ ውጭ ነው ሶ ያ ሁለት ሺ አራት መቶ ኪሎ ሜትር ሳንጨርስ ወደ መቀሌ ሽሬ አንገባ፣ ይሄ ነው የተባለው እንጂ የተሰረዘ አይደለም። ዋናው ይሄ ደግሞ የአቅማችን የገንዘብ የማስፈጸም አቅማችን ችግር ነው የሚል ነው። ሌላ ከመሰረተ ልማት የትግራይና የሌሎች በምናይበት ጊዜ እንደዛ አይነት የተጋነነ ልዩነት የለውም። በመሰረተ ልማትም ቢሆን መንግስት ራሱ ፌዴራል መንግስት የራሱ የሚሰራው አለ፣ ክልል መንግስት ራሱ የሚሰራው አለ። ለምሳሌ በመንገድ ከወሰድን አስፋልት ስራዎች ፌዴራል መንግስት ይሰራል፣ ዋና ዋና መንገዶቹ እነዚህ። የገጠር ደግሞ በክልል መንግስት ነው የሚሰራው። በሌላ ደግሞ በትምህርት ከወሰድን ዩኒቨርሲቲዎች የፌዴራል መንግስት ይሰራል፣ የቴክኒክና ሙያና ሌሎች ትምህርት ቤቶች ደግሞ ክልል መንግስት ይሰራል። በኢንዱስትሪያል ፓርክም ፌዴራል መንግስት የሚሰራ አለ፣ በትላልቅ ፕሮጀክት ማለት ነው። ንድ ክልል ደግሞ የራሱ የሚሰራ አለ። ከዚህ አኳያ በምናይበት ጊዜ ፌዴራል መንግስትን በትግራይ አድሎ ያደረገበት ምንም ነገር የለም፣ ግን በአፈጻጸም የሚያጋጥሙ ችግሮች ካልሆነ በስተቀር የሚል አስተያየት ለመስጠት ነው ማለት ነው። እሺ አቶ አስፋው ቅድም ለመናገር ፈልገው ነበር መሰለኝ። በጂቲፒ ፕሮጀክቶች ሆነ በሌሎች ፕሮጀክቶች አንድ መንግስት በራሱ አቅም የሚሰራቸው አይደለም። ለምሳሌ የአዲስ አበባ የባቡር መስመር ዝርጋታ ሰማንያ አምስት ከመቶ የቻይና ኤግዚም ባንክ ነው የሸፈነው። ያ ከወልዲያ ወደ መቀለ የሚዘረጋው ምራቱ ሰማኒያ ፐርሰንቱ የቻይናው ኤግዚም ነው በብድር የሰጠው የኢትዮጵያ መንግስት ሀያ ፐርሰንት ብቻ ነው የሚሸፍነው። ፕሮጀክቶቹን እንዳለ ሲቀረጹ በጣም አምቢሽስ ከአቅም በላይ በጣም የተለጠጡ ናቸው። ይህን በመሆኑ ደግሞ አብዛኛው ጊዜ ብድር ሲጠፋ አብረው ይጠፋሉ። ፕላን በወረቀት ብቻ ይቀራሉ ማለት ነው። ከዛ ጋር ተያይዞ እንግዲህ በተለይም እንደሰማነው የትግራይን ሕዝብ በጣም ያስቆጣው የተባለው ጠቅላይ ሚኒስትር ኃይለማርያም ደሳለኝ አድዋ ንግግር ባደረጉበት ወቅት የመጪው ትውልድ እንደሆነ እንጂ በእኛ ትውልድ የሚሰራ አይደለም ወይም የሚከናወን አይደለም ብለው ተናገሩና፣ ይሄ በጣም ተስፋ የሚያስቆርጥ አነጋገር ነው የሚል ቁጣ ማስከተሉንም ሰምተን ነበረ እና ከዛም ጋር ተያይዞ እንግዲህ እያያ ያዛችሁ እንድትሄዱ አቶ መሀሪ። አዎ ማለት ይሄ አቶ አማንኤል ያሉትን ትግራይ የፌዴራል መንግስት ትግራይ ያዳላ የሚለው አሁን እኔ ምንድን ነው አሁን ክልል ነጥሎ አይደለም እያዳላ ያለው የመንግስት አካሄድ ጤንነት የለውም። ለምሳሌ ብዙ ዳታዎች ላይ እንዳየ ነው ከስልሳ እስከ ስልሳ አምስት ፐርሰንት ወደ ሰባ ፐርሰንት የሚደርስ የሀገሪቱ ሀብት አዲስ አበባና አዲስ አበባ አካባቢ የተሰበሰበው ነው የሚለው ይሄ ማለት ቅድም አስፋው ሲለው እንደነበረውም የፖለቲካ ጊዜያዊ ነጥብ ለማስቆጠር ሊሆን ይችላል። ከዛ ካለው ፕሬር ሊሆን ይችላል። ወይ ደግሞ ፖለቲካል ቤዙን ከማመቻቸት የፖለቲካ ሸቀጥ፣ ሌላውን እያረክ ሌላውን ደግሞ ድምፅ ለመግዛትም ሊሆን ይችላል። ይሄ ፈጥ የወጣ እውነት ነው። የሀገሪቱ ሀብት አዲስ አበባና አዲስ አበባ አካባቢ ነው ያለው። አንችም ቅድም ሲሆን እንደነበረ የማይነጻጠሩ ነገሮችን እያነጻጠርን አይደለም። በኋላ እመጣበታለሁ። በኢንዱስትሪያላይዜሽን በኢንዳስትሪላይዜሽን አንጻር አዲስ አበባና መሰል አካባቢዎች ከትግራይ በፊት ኢንዱስትሪያላይዝ ሊሆን ይችላሉ ፖቴንሻላቸው የሚለው ምናልባት በኋላ እመለስበታለሁ ግን ይህንን ለማስገንዘብ ነው። ባቡሩን በተመለከተ ባቡር ብቻ አይደለም የመቀለ ውሃ ጠቅላይ ሚኒስትሩ ከዚህ በፊት አርባኛ ህወሀት በአል ሲከበር ትግራይ መቀለ ላይ መጥተው ውሀው ለመስራት ተስፋ ሰጥተው ነበር እና እስካሁን የውሀ ፕሮጀክት የመቀለ ከመጀመሪያ ጀምሮ ከሰማኒያዎቹ ጀምሮ እየተንከባለሉ ያለ ነው እስካሁን መፍትሄ አላገኘም ዘንድ መልሰው ጠቅላይ ሚኒስትሩ ለአርባኛ አመት ሲመጡም ቃል ገብተው ነበረ እንፈተዋለን ከክልል መንግስት ጋር ምናምን ተብሎ ተስፋ አድርገን ነበር እስካሁን ብድር የለም የውጭ ከረንስ የለም ምናምን እየተባለ መሰራት አልተ አልተቻለም ማለት ነው። የገረብ ግባ ውሀ ፕሮጀክት። ይህ እንግዲህ ፌዴራል መንግስት ለሌሎች የሚሰራውን ወይ ሌሎችን ፈጥኖ የሚያወጣውን የሚሰጠውን ንላስ ያህል ለምንድን ነው ይህን ያህል ሀያ ምናምን ዓመታት የመቀሌ ውሀ ችግር መፍታት ያቃተው? ወይ ይህን ለመፍታት የወሰደው እርምጃ እና እምሮ ገማ የማይወስድበት ለምን እንደሆነ አይገባኝም አድሎና የፖለቲካን ትንካ ለመለስ ነበር። ይህንም ብዬ ካልከው በኋላ ባቡሩን ለፕሮፓጋንዳ ተብሎ ላለፉት አራት አምስት ዓመታት ሲነገረን እንደነበረ ሶስት ፌዞች ላይ ነው መጀመሪያ የቀረበው የመጀመሪያው ፌዝ ወደ ትግራይ የሚመጣው ከሓራ ገበያ መቀሌ ይላል። ከመቀሌ ወደ ሽረ፣ ከሽረ ህሞራ የሚልም ነበረው። እኔ በካርታ በኢቲቪ የሚያየው በኢቢሲ ሌላ ከሌላ ቦታ እንትን አይደለም እየተናገርን ያለ ነው። ሓራ ገበያ መቀሌ ያለው መንገድ እስካሁን አልተቋረጠም የሚባለው። መንግስትም የፋይናንስ እጥረት ገጥሞኛል ምናምን ይላል። የገለልተኛ የሆኑ ሰዎችም ሂደው እዛ አካባቢ ለማጣራት እንደሞከሩ ስራው በመጀመሪያው እንደነበረው ፍጥነት እየሄደ አይደለም። የተቀዛቀዘበት ወደ የተቋረጠበት ሁኔታ አለ። ዋናው ምክንያት ደግሞ አስፋው ሲለው እንደነበረ ቅድም ሰማና ፐርሰንት ከቻይና ብድር ስለነበረ ምናልባት ብድሩ ላይ ያልተፈታ ነገር አለ ማለት ነው። ከዛ አልፈው ደግሞ ሌላ የፖለቲካ ተንኮሎች፣ ሴራዎች አሉ። ለምሳሌ በዛ ፕሮጀክት ላይ ሲናፈሱ የነበሩ አንዳንድ ውስጥ አዋቂዎች ሲሏቸው የነበሩት ፕሮጀክቱ ኢኮኖሚ ፖለቲካሊ ምናልባት ፊዚብል ሊሆን ይችላል እንጂ ሎው ካርጎ ምናምን ብሎ ኢኮኖሚ ፊዚብሊቲ እንደሌለው አስመስለው ሴራ የሚሰሩ የትግራይ ጠቅመን የሚጎዱ የቢሮክራሲ አካላት ሊኖር እንደሚችል መገመት ይቻላል ነው ይህ ብዬ በኋላ ወደ ጠቅላይ ሚኒስትሩ ንግግር ስመጣ ባለፈው አቶ ኃይለማርያም አድዋ ሕዝብን ሰብሰው ያሉት እኔ እሳቸውን መገምገም አልፈልግም። እጅግ ተስፋ አስቆራጭ መባል ያልነበረበት ጉዳይ ነው። ግን ምንድን ነው ይሄ? በጣም ስሜት ቀስቃሽና የትግራይ ሕዝብን ያበሳጨ ንግግር ነው የተደረገው። በልጆቻችን ካልሆነ ተስፋ አልሰጣችሁ ምናም። ይሄ ምን ማለት እንደሆነ ብዙ ኢምፕሊኬሽኖች ሊኖር ይችላል። አሁን ስሩት አይደለም እያል አሁን ይሰራልን አይደለም። ለምን ግን እንደዚህ አይነቶች የሀራ ገበያ መቀሌ ያለውን ፕሮጀክት መጓተቶች እያሉ፣ ሴራዎች እያሉ መልሶ ይሄንን ሲባል ምን ምን እየታሰበ ነው የሚል እንትን ስለፈጠረብን ነው ግርታ ስለፈጠረብን ነው። እየጠየቅን ያለ ነው ግልጽነት ይኖረው ፕሮጀክቱ። አሁን አንደኛው ፌዝ ሳትጨርሶ ሁለተኛው ፌዝ ጀምሩ ያለ ሰውም የለም። ብዙ ጥያቄ የሚያነሱ ሰዎችን እያየው ነበር። ይሄ አልተባለም። ፕሮጀክት ግን መቼ፣ ከየት ወዴት፣ በየት መሆኑን ግልጽነት ይኑረው ነው ዋነኛ ጥያቄ ማዕከል የሆነው። ሶስተኛው ፌዝ ላይ ከሽረ ወደ ሑመራ ይሄዳል ይላል ዘንድ ጥያቄዎች አንስተን ለጥያቄዎቻችን መልስ ተብሎ ይመስል በኢቢሲ የቀረበው የባለፈው በጋዜጠኛ እና የባቡር ኮርፖሬሽን ባለስልጣናት አቅርቦ የጠየቀውን ደግሞ ይሄ የለም ከሽሮ ወደ ሕሞራ የሚለው የለም ቀጣይ ፕሮጀክት ተብሎ ስንቀርጦ ከአዘዞ መተማ ወረት የሚል ደግሞ እስካሁን ከዚህ በፊት አይቼውም የማላቅ ያየሁበት አለ በኢቢሲ የቀረበው ማብራሪያ ተብሎ ማለት ነው ስለዚህ እነዚህ እነዚህ ናቸው እያልን ያለ ነው። ስለዚህ ያ ከሆነ ካልቀረ፣ ለምሳሌ መጀመሪያው ላይ የጂቲፒ ፕላኑ መንግስት ተለጦሚውን ምንም ይሁን ይህንን ይህንን ሰራለሁ ብሎ ሲናገር ሽሬ ሑሞራ የሚል እኔ አይቻለሁ፣ በካርታ ላይም አይቻለሁ። ተመልሶ ግን ይህንን ባለፈው መግለጫ ሲሰጥ ግን ወይ ምላሽ ሲሰጥ ቤቢስ ግን ይህንን ሽረ ሑመራ የሚለውን ማየት አልቻልኩም ማለት ነው። ስለዚህ ይሄ ምን ማለት ነው? ተሰርቷል፣ አልተሰረዘም፣ ሌላ ጉዳይ ነው። ስለዚህ መንግስት ወይ የሚመለከታቸው አካላት፣ ጠቅላይ ሚኒስትሩ ወይ በጠቅላይ ሚኒስትር አማካሪነት አካባቢ ያሉት ስፔሲፊካሊ ይህንን ፕሮጀክት ሲወጣ በማቀዱ ዙሪያ የነበሩት ሰዎች ይህንን በዚህ ፕሮጀክት ላይ ግልጽነት ግልጽ መልስ እንዲሰጡን በፕሮጀክቶቹ ግልጽነት እንዲሰፍን ነው እንጂ ፌዝዋን ሳትጨርሱ አሁን ወደ ሽረ ከመቀሌ ወደ ሽረ ገንቡ ያለ ሰው ያለ አይመስለኝም። እንደዚህ ብያዝ ወደ አቶ አማንኤል ይሄድ። እሺ፣ ስለ ባቡር ከወሰድን ቅድም ለማለት እንደተሞከረው በጣም ትልቅ ነው የተያዘው። ፌዝ ዋን ፌዝ ቱ እንደተባለው ልክ ነው ግን ፌዝ ዋን ላይ ከመቀሌ አያልፍም። ይሄ ሁሉም የሚያውቀው እኮ ነው። ፌዝ ዋን እስከ መቀሌ ነው። ፌዝ ቱ እስከ ሽሬ ነው። የመተማም ፌዝ ቱ ነው፣ እናውቀዋለን። በመተማ አድርጎ ወደ ሱዳን የሚገባለ በትግራይ የሚሄደው ግን ወደ ሱዳን አይገባም። አሁን እያልን ነው ያለነው ግን ፌዝ ዋን ሁለት ሺህ አራት መቶ ሰላሳ ኪሎ ሜትር ታቅዶ ነበር በጂቲፒ ዋን፣ ግን ካለው ትልቅ ከመሆኑ ጋር የተነሳ አልተሰራም። ስለዚህ ይሄንን በጂቲፒቱ ላይ ሪቫይዝ ተደርጎ which is phase one አንድ ሺ አምስት መቶ ነው የምንሰራው አቅማችን ካለፈው ጂቲፒ እንደተማር ነው። አንድ ሺ አምስት መቶ ኪሎ ሜትር እንሰራለን ብሎ መንግስት አወጣ ማለት ነው። ይሄ በምናይበት ጊዜ አብሮ አብሮ እንዲመለስ ግን መንግስት ይሄን እቅድ ሲያወጣ ይሄንን ትልቅ እቅድ ሲያወጣ ሀገሪቱም እንግዲህ ገና አሁን ነው የምትንቀሳቀስ ያለችው እና ብዙ ገንዘብ እንደሚጠይቅ እያወቀ ለምን በዛ ደረጃ ሰፊ እቅድ አወጣ ታዲያ? የማስፈጸም አቅማችን እንድናውቅ፣ መሸከም የምንችለውን እንድናውቅ እስከ የተለጠጠ ግብ መያዝ አለብን የሚል ይሄ ነው። ይሄ ፕሪንስፕሉ ነው ማለት ነው መርሆው ነው። በዚህ መሰረት ገና እኛ አዲስ በልማት ተጓዦች ነን ሶ የማስፈጸም አቅማችን እየተማርን እንሄዳለን ነው ይሄ ደግሞ የሚጸድቀው እቅዱ የሁሉም ብሔር ብሔረሰቦች ውክልና ያለበት በተወካዮች ምክር ቤት ነው አድልዎ እንዳይኖር የሁሉም ክልሎች ውክልና ያላቸው ነው የሚጠድቀው ማለት ነው። ከዚህ አኳያ በምናይበት ጊዜ ያ የመቀሌ እየተሰራ ነው፣ የተቋረጠ የለም። ባለፈው አንድ የፕሮጀክት ማናጀር ተናግሮ ነበር። የሜዳ ሜዳውን ስለጨረስ ነው። ያ ሜዳ ሜዳውን የተጨረሰ እዛ ያሉ ሰራተኞች እንዲሰናበቱ፣ ግማሹ ደግሞ እንዲዘዋወሩ አድርገናል። ያ የተራራው ግን በጣም አስቸጋሪ ስለሆነ እየሄድን ነው እስካሁን ያ እስከ መቀሌ የሚደርሰው ፕሮጀክት አርባ አምስት ፐርሰንት ደርሰዋል ብለዋል። ስለዚህ ይሄ ፋክስ ነው መውሰድ አለብን። አንድ ጊዜ ስለክቡር ጠቅላይ ሚኒስትር ያሉትም ይሄ ትልቅ እቅድ ነው የያዝ ነው። ይሄ ትልቅ እቅድ ደግሞ ከባድ ስለሆነ ህዝቡ ቶሎ በልማት ተሳትፈው ቶሎ ከለማ፣ ያው ልማቱን በዛ መንገድ ይመጣል። ስለዚህ የሁላችን ነው የመንግስትም የህዝብም ጥረት ያስፈልጋል ነው ያሉት። ይሄ ደግሞ ተስፋ የሚያስቆርጥ አይመስለኝም የሚል ነው። ሌላው ከአዲስ አበባ ጋር የተያያዘው አሁን መንግስት ሁሉም የአዲስ አበባ ስልሳ ፐርሰንት ነው ሀብት የተከማቸው ወዘተ ሊባል ይችላል። ግን ምንድን ነው እዚህ ማወቅ ያለብን መንግስት የሚሰራቸው ትላልቅ ፕሮጀክቶች ምንድን ናቸው? ለምሳሌ ባቡር ከሁለት ሺህ አራት መቶ ሰላሳው አዲስ አበባ ላይ የሠራው ሰላሳ አራት ነው። በዩኒቨርስቲ ደረጃ አዳዲስ ዩኒቨርስቲዎች ወደ አርባ አራት የሚደርሱ ተገንብተዋል። አብዛኛው ክልሎች ላይ ነው። መንገዶችም በብዙ አስር ሺዎች የሚቆጠር አስፋልቶች ይሰራሉ። አብዛኛው ክልል ላይ ነው፣ አዲስ አበባ አይደለም። የውሃው ፕሮጀክቶቹ በሙሉ እነዚህ ቅድም የተናገርናቸው ናቸው። ትላልቅ ሜጋ ፕሮጀክቶቹ በሙሉ ክልል ውስጥ ነው ያለ። ስለዚህ መንግስት እያደረገው ያለ በተቻለ መጠን ፍትሐዊና የተመጣጠነ ልማት እንዲኖር በሁሉም ክልሎች እየሰራ ነው ያለው። ከዚህ አኳያ በምናይበት ጊዜ ይሄ ነው መገምገም ያለበት። የግል ባለሀብቱ ሴት ይመርጣል እሱ የራሱ ምርጫ አለበት፣ መንግስት ሊያስገድድ አይችልም። እንደምናውቀው ግን አዲስ አበባ ላይ በጣም በስፋት የግል ባለሀብቶች አሉ። ሌላው ሌ አንድ ጊዜ አንድ ጊዜ እሱን ላነሳ ነበር። እንግዲህ የውሃ ጉዳይ እንግዲህ ወሳኝ ነው። ውሃ እስካሁን አስር አመት ከአስር አመት በላይ ይመስለኛል እቅዱ ከተወጣና መቀለ ብቻ ሳይሆን በመላ ትግራይ ድሮም ጀምሮ ሁሌም የውሃ ችግር አለ። ከሁሉ በፊት እንደውም የውሃ መቅደም ያለበት ይመስለኛል። እና ለምን እስካሁን ዘገየሱ? ትክክል ነው። የውሃ ትልቅ ችግር ነው። መንግስትም በክልላችን ለምሳሌ ካየን፣ ትልቅ በጀት የሚመደበው በውሃ ነው። ለውሃና ለትምህርት ነው። ሰ ከዚህ አኳያ ችግሩ ግን በጣም ከዛ የሰፋ አንደኛ፣ ለምሳሌ መቀሌ ካለን፣ ድሮ የምናቃት መቀሌ አይደለችም። በተለይ ከደርግ ውድቀት ጋር ስናያይዘው ከአስር እጥፍ በላይ ያደገች መቀሌ ናት። በትግራይ በአጠቃላይ ያለ የከተማ የመከተም እድገቱ በጣም ትልቅ ነው። በኢትዮጵያ አስራ አምስት ፐርሰንት ነው ከተማ ላይ ያለው ነው የሚባለው አስራ ስድስት አስራ ሰባት ደርሰዋል። አሁን ትግራይ ውስጥ ግን ኦልሞስት ወደ ሰላሳ ፐርሰንት ነው። ስለዚህ ይሄ የውሃ ችግር ትልቅ ነው። ግን ደግሞ የመንግስት ጥረት ምንድን ነው ብለን በምናይበት ጊዜ ለምሳሌ የገረብ ሰገን የሚባል አለ ለመስኖ ምናምን የታሰበ የነበረ አሁን ግን ለከተማ ለመቀሌ የከተማ የውሃ ተብሎ ዳይቨር ተደርጓል። ይሄ ወደ አንድ ነጥብ አምስት ቢሊዮን ነው የሚፈጀው፣ ዊች ሚንስ የክልላችንን ገቢ ወደ ስልሳ ፐርሰንት የሚሆን ማለት ነው። አምና ሁለት ነጥብ አራት ምናምን ሁለት ነጥብ አምስት ነው ያስገባ ነው። ስለዚህ የዚህኛው ትልቅ በጀት ነው የመደበው። ለሌሎችን በምናይበት ጊዜ እንደዛ ሶ ትኩረት ይሰጣል ወይ? አይሰጥም፣ ይሰጣል። ችግሩ ግን በጣም አሳሳቢ እየሆነ ነው። ብዙ ደግሞ የልማት ውሃ ብቻም አይደለም። በሙሉ ገቢ ወደዛ ይመደብ ከተባለ ደግሞ ይሄ ደግሞ አይ ቲንክ ትክክል አይመስለኝም። በበቂ የተናገሩ መሰለኝ። እያሳጠርን እንግዲህ ወደ ሁለታችሁ ልመለስ ና በዚህ ላይ የምትሉት ካለ፣ አቶ አስፋው በመቀለው ውሃ ብትጀምር የተሻለ ይመስለኛል። እስካሁን ባለው መረጃ አስር ቢሊዮን ብር እንደሚፈጅ ነው እየተነገረ ያለው በተለይ በአባይ ወሉ ከምክትላቸው ከዶክተር አዲስ አበን ባለ ማጋ በቅርቡ በአዲስ አበባ ከትግራይ ተወላጆች ጋር ባደረጉት ስብሰባ ፌዴራል መንግስት ካልሆነ በስተቀር የትግራይ ክልል ሊሰራው አይችልም ብለው ቁርጡን ተናግረዋል። ፌዴራል መንግስት ደግሞ ብድር ነው የሚያሰላልገው እንጂ የራሱ በጀት ሊበጅት እንደማይችል ነው የተናገሩት። በዛው ማለት ነው። ይህ ማለት ምንድን ነው? የመቀለዋ ሊሰራ ይችላል ብለን ተስፋ ማናደርግበት ነገር ላይ ደርሰናል ማለት ነው። አቶ አማኑኤል እንዳሉት በጀት አራት ቢሊዮን በምናምን ምናምን ሊበጀት ይችላል ግን በጀቱ ተበጅቶ የሚያስፈልገውን ነገር ተገኝተዋል ወይ? ውሃ አለ ወይ? በመቀለኩ አሁን ውሃው የለም። ይህም ነው እየወቀስን ያለ ነው። ግልጽነትና ተጠያቂነት የለውም። ይጀመራል፣ ስሜት ሲቀዘቅዞም ይቀራል። እሺ እንግዲህ እንደዚህ መሆን የለበትም ነው። ፕሮጀክት ሲቀረጽ ከጥናት አዋጭነት ጥናት ይጠናል፣ ከዛ እቅድ ይታቀዳል። መቼ ተጀምሮ መቼ ያልቃል፣ በምን ያህል በጀት ያልቃል ተብሎ ይበጀታል። በተፈለገው አፋህን ካልተፈጸመ ያ ፕሮጀክት ፌል አርጓል ማለት ነው። የባቡር ፕሮጀክቱ አልተቋረጠና ምን የሚሉት ነገር አለ። አይቶ አማኒኤል አይቶ አማኒኤል የህዝብ ግንኙነት እኮ አለ፣ የክልል ትግራይ የህዝብ ግንኙነት አለ፣ የፌዴራሉም የህዝብ ግንኙነት አለ። እነሱ እስካሁን ድረስ አንዲት ቃልም አልተናገሩ። አይቶ አማኒኤል ግን ከየት አግኝተውት ነው የፕሮጀክቱ ማናጀር ተብሎ የተናገሩት ሰውዬ መሬት ላይ የሌለ ነገር ነው። ቤተሰባችን እዛው ነው ያለው ከመሀል እስከ ወልዲያ ያለው ቤተሰባችን በእያንዳንዱ አካባቢ ያለው ሁኔታ ይነግረናል። ህዝብ አይን ነው። ከህዝብ የሚሸሸግ ነገር የለም። ፕሮጀክቱ እየተሰራ ከሆነ ግን መሆን ያለበት ምንድን ነው? የህዝብ ግንኙነት ኃላፊዎች አሉ። ከህዝብ ጋር የሚያገናኙ እውነታውን የሚናገሩ አሉ። እነሱ ወጥተው የትኛው አካባቢ እንዳለ በትክክል በመረጃ ሰ አስደግፎ መናገር አለባቸው። ወደ አቶ መሐሪል ሂድ ሲባል እንደነበረ ግልጽነት ቢኖረው መንግሥት ግልጽ የሆነ አቋም ወጥቶ ለህዝብን መግለጫ መስጠት ነበረበት። ይህን አላደረገም። የሚሸፋፈል ነገር እንዳለ ነው የሚያሳየው። የኢንዱስትሪያል ዝግበትን በተመለከተ አሁን ትግራይ ለምሳሌ መቀሌን ስናይ ውሃ ሳይኖራት እንዴት ብላ ነው ኢንቨስተሮችን የምትስበው? ለምሳሌ መቀለ የምኖረው መቀለ ስኖር እኔ ቤቴ ላይ በሳምንት አንዴ፣ አንዳንዴ ደግሞ በሁለት ሳምንት አንድ ጊዜ ብቻ ነው ውሃ የሚመጣው። ለመጠጥ ነው እያልክ ያለሁት። ኢንዱስትሪዎች ደግሞ በተለይ ቴክስታይል ኢንዱስትሪዎች ሲሆኑ በጣም ግዙፍ የውሀ ፍጆታ ይፈልጋሉ። እና ይህንን አለ። ሌላው የቢዝነስ ኢንቫይሮመንት አለ ወይ ኢንቨስተሮችን የሚስብ? ከትግራይ ሳይቀር ሌላ አካባቢ ነው የሚሄዱት። ይህንንም እንዴት ነው የሚታየው? እኔ በእኔ እይታ የቢዝነስ ኢንቫይሮመንት ስለሌለ ቢሮክራሲ ውስጥ ቦትልኔክስ አሉ። ከዚህ ቀጥሎ ሌላው ኢንዱስትሪያላይዜሽኑ አዲስ አበባ እርግጥ ነው መሀል አገር ነው፣ ብዙ ህዝብ አለበት። የቢዝነስ ትራንዛክሽን መንግስት ምጣቃ ዩኒቨርስቲ ያደርግ ይችላል። ይሄ የገበያ እንትን አለ። ትግራይ ለምንድን ነው ከዚህ ከገበያ ሩቅ የሆነችው? አለም አቀፍ ገበያ አንጻር ስናየው ትግራይ የተሻለ እንትን አለው። ምናልባት ይህንን ወዴት ይወስደናል። ጊዜ የለኝም ብለሽ ነው እንጂ ይያያዛሉ። የትግራይ ልማት እና የትግራይ ሰላም እንዲሁም ደግሞ ያልተፈታው ይሄ መዋር ነው ፒስ ፖሊሲ የሰላምና ጦርነትና ሰላም ባልተረጋገጠበት መል አንዳንድ ጊዜም ጦርነት በሚሆንበት አካባቢ ሆኖ መልማት አይቻልም። በጣም ከባድ ነው ወደሚለውን ነው እኔ የምሄደው እና በነገራችን ላይ እሱ ቀጣዩ ውይይታችን ይሆናል ሰፊ ጊዜ ስለሚጠይቅ። ከዚህ አንጻር ሳየው ምንድን ምንድን ነው እያልክ ያለውት? መንግስት ለምሳሌ የተለያዩ ኢንፍራስትራክቸሮች ከመብራትም ውሃም፣ በተለይ ቢሮክራሲው ደግሞ ለቢዝነስ በጣም ይዝ የሆነ በጣም የሚመች ኢንቫይሮንመንት መፍቀድ አለበት። ኢንሰንቲቮች ማዘጋጀት መቻል አለበት፣ ኢንቨስተሮች እንዲመጡልን። ከዚህም የሄደው ኢንቨስተርም ነጋዴም ሁሉ የሚለውን ትክክል ነው የሚለውን ላልወስድ እችላለሁ፣ ግን በዋናነት የሚገፉ ነገሮች እንዳሉ ነው የሚነገረው። ውሃው፣ በተለይ ግን ይሄ የገረብ ሰጎን የተባለው አዲሱ አንድ ነጥብ አምስት ቢሊዮን ብር ወጥቶበታል እየተባለ ያለው እሱም በተያዘለት እቅድ ይሄድ አይደለም። በዚህ አመት መጀመር ነበረበት፣ ሰርቪስ መስጠት ነበረበት። በተለያዩ ምክንያቶች ተቋርጠዋል። በጣም ትንሽ ነው። እጀ በአካል ማይቸዋሉ ጊዜያዊ መፍትሄ እንጂ እሱ ዘላቂ መፍትሄ አይደለም። ዘላቂ መፍትሄው የገረብግባ ውሀ ውሃ ግድብ መስራት ነው። ይሄ ደግሞ ቅድም ስ እንደነበረ ከጊዜ ወደ ጊዜ እየተንከባለለ እየተንከባለለ እየተንከባለለ ይሰራል ይባላል በድራጣን ይባላል በተለያዩ ፕሮጀክቶች በመሀል ሀገር ዘምድ ነው። ትግራይ ላይ ሲደርስ ብድር አጣን የሚባለው ወይ ደግሞ ፋይናንስ እጥረት አለ የሚባለው ይሄ የሆነ ነገር ይሄ ይሄ ቅር የሚያሰኘኝ ይሄ ነው። ቅድሚያ መስጠት የለበትም ወይ? ውሀ ሳይኖር ደግሞ ኢንቨስትመንት እንዴት ትስባለ? ሌሎቹ እና ከዛ በመለስ ያሉት የኢንፍራስትራክቸር ችግሮች፣ መብራቱን ራሱ የመቆራረጡ ምናልባት መቀለ ብቻ ላይ አሁን ይችላል ይሄ የሀገር አቀፍ ችግር ሊሆን ይችላል። ግን በጣም አዳጋች የሆኑ ኢንቫይሮመንቶች አሉ። ይህንን ደግሞ ትግራይ ከገበያ ሩቅ ናት እያልን በአንድ በኩል፣ ሌላ በኩል ደግሞ ትግራይ ላይ ያለው የባቡር ኢንቨስትሪ የባቡር መስመር ግንባታ ደግሞ ስናዘገየው ስናጓትተው። በእንቅርት ላይ ጆሮ ደግፍ ነው እየሆነ ያለው። በሌላ አባባል አንድ ነጥብ ብዬ ማለት እፈልጋለሁ። አሳማኔል ቅድም ያሉትን ለምሳሌ ትግራይ ላይ በቅርቡ መሰረተ ድንጋይ የተጣለበት የባዕከር ትልቅ ኢንዱስትሪያል ፓርክ አለ። ይሄ ኢንዱስትሪያል ፓርክ በየት ሊወጣ ታስቦ ነው? ወደ ሕሞራ የነበረው ከመውሽሮ ወደ ሕሞራ ውስጥ የነበረውን የባቡሩ መስመር የለም ወይ? እዚህ ላይ አልተነበረም? አልተያዘም? እኔ እስፔስ ፍሪ ፌስትሪ እንደተያዘ ነው የማውቀው። ምናልባት አቶ አማኑኤል እዚህ ላይ ምንም መንግስት ነው ክሎ ስንት ስለሆነ ምንም ያሉት ነገር የለም። ከዚህ ጋር አይቃረንም ወይ? ኢንዳስትሪያል ፓርኮች እያነጸ የተለያዩ የሚነራል ዴቨሎፕመንቶች አካሄዳለሁ እያል፣ ሌላ በኩል ደግሞ እንደዚህ ወሳኝ የሆን ለነዚህ ልማት አውታ ለልማት እንቅስቃሴዎች ወሳኝ የሆነውን የባቡር ግንባታ ደግሞ ግልጽነት የሌለው ትን ሲሆን በጣም እንትን ይላል ተቃራኒና እርስ በራሱ የሚጋጭ ነገር ነው። እየሰማ ያለውት እሺ። እንግዲህ አሁን ልናጠቃልል ነው። አምስት ደቂቃ ብቻ ናት ያለችው። አቶ አማኑኤል በመጨረሻ እንግዲህ የሚሉት ነገር ካለ። እሺ፣ አመሰግናለሁ። ያው የህዝቦች ጥያቄ በሚነሳበት ጊዜ አንዳንድ የመንግስት ቶሎ መልስ አይሰጡም የሚለው ይሄ በጣም ትክክል አይደለም። በተለይ አሁን ደግሞ እንደምናየው መንግስት በቅርብ ከህዝቡ ጋር ሆኖ በጣም ብዙ መድረኮችን እያዘጋጁ ጠቅላይ ሚኒስትር አድዋ ያደረጉት አንዱ ኤግዛምፕል ነው። ስለዚህ በቅርበት ህዝቡ ምንድን ነው የሚለው ምንድን ነው ጥያቄው ምንድን ነው ችግሮች እያሉ ብሎ በቅርብ እየፈታና እየተግባባ እየሰራ ያለ መሆኑን መታወቅ አለበት የሚል ነው። ሌላው ይሄ የባቡሩ እንደተባለው የፌዝ ስሪ አሁን አቶ መሀሪ እንዳለው በፌዝ ስሪ ከሆነ አያከራክርም። ቅድም ኔ ለመቃወም የሞከርኩት ፌዝ ዋን ላይ ነው ያየሁት ስላለኝ ነው። ስለዚህ ፌዝ ስሪ ከሆነ ግን ትክክል ነው። ፌዝ ስሪ ይኖራል፣ ግን ሱዳን ላይ አይደርስም። ሱዳን ላይ የሚደርስ አይደለም የሚል ለመስጠት ነው። የውሃው ማየት ያለበት ችግር ላይ አልተለያየንም። እኔም ከዛ በላይ ካልሆነ በስተቀር ችግር የለም አልተባለም። ችግር አለ ግን መንግስት ትኩረት እየሰጠ ነው። ከአቅም በላይ ስለሆነ ችግሩ ብቻ ግን የሁላችን እናማራለን። ስለዚህ አንድ ነጥብ አምስት ቢሊዮን ያልኩትም ደግሞ ምን ያክል ከክልሉ በጀት ትልቅ ድርሻ ሰጥቶ እያየ መሆኑን ለማየት ነው። ዋናው በኢንቨስትመንት ለመሳብ የሚደረጉ ነገሮች አሉ። በማንኛውም እኛ ያልመጣው መንግስት እስከሆን ድረስ ትልቁ ችግራችን በተለይ ያለውን ኢኮኖሚ ለክራይ ሰብሳቢነት የተመቸ ነው። ፖለቲካል ኢኮኖሚ ያለው አስተሳሰብ በአቋራጭ ለመክበር ነው። ሶ ይሄንን ለመቀየር በሚደረግበት ጥረት ግን ያው እዚህ ማርማራለን። በተለይ በአቋራጭ ለመክበር የሚያስበውን ሀይል እዚህ ላይ ማጋነን አለ። ችግሮቹን ከዚህ ውጭ ግን ችግር የለም አለንም ችግሮቹን ያው እየተቀራረበ ከነጋዴው ህብረተሰብ፣ ከሌላ ህብረተሰብ እየተነጋገረ የሚፈታው ነው የሚል ነው። በመሰረተ ልማት ዝርጋታም ትክክለኛ የሚገባንን ድርሻ እያገኘን ነው። ምክንያቱም ይሄ ኢትዮጵያ የብዙ ብሔር ብሔረሰቦች ህዝቦች አገር ናት። አንድነቷ ሊጠበቅ ከሆነ የነዚህ ፍትሃዊ ተጠቃሚነት መኖር አለበት ዝም ብሎ ስለዚህ እኛ የላክናቸው ተወካዮቻችንም ይሄንንም በደንብ ይከታትሉታል። የበጀት ድጎማው የመሰረተ ልማት ዝርጋታው በዛ መልክ ነው የሚሄደው። ስለዚህ ከዚህ አኳያ ያለውን መንግስት ብቻ ነው ትክክለኛ ፍትሃዊነትን ጠብቆ መሄድ የሚችለው የሚል መወሰድ አለበት የሚል አስተያየት ነው ያለኝ። እሺ እንግዲህ አቶ አማኑኤል ገብረ ትንሳኤ፣ አቶ አስፋው ገዳሙ፣ አቶ መሐሪ ዮሐንስ ለሰጣቸውን ማብራሪያ በጣም እናመሰግናለን፣ እናመሰግናለን።